አምስት ወራት ያነሰ ጊዜ ለቀረው የኢትዮጵያ አጠቃላይ ምርጫ ገዢው የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ዝግጅት እያደረገ መሆኑን በተለያዩ አጋጣሚዎች ገልጿል። በአዳማ ከተማ የተጀመረው ስልጠናም የዚህ ዝግጅት አካል ነው። በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተጠቀሱት የኢህአዴግ የሕዝብ ግንኙነት ኃላፊ አቶ ደስታ ተስፋው ስልጠናው የፓርቲውን አመራሮች ለምርጫው በማዘጋጀት ላይ ያተኮረ መሆኑን አስረድተዋል ዲሞክራሲያዊ ነጻና ሰላማዊ አድርጎ ለማካሄድ በየደረጃው የሚገኘው አመራር በስነ ምግባር ህጉና በምርጫ ህጎች አጠቃላይ በዲሞክራሲያዊ ስርዓት እንቅስቃሴው ግልጽነት ይዞ የተሳካ ለማድረግ የአሰልጣኙ ስልጠና ነው እየተሰጠ ያለው። በ2002ቱ አገር አቀፍ ምርጫ ወቅት በተረቀቀውና በኋላም በፓርላማው ጸድቆ አዋጅ በሆነው የፖለቲካ ፓርቲዎች የምርጫ ስነ ምግባር ደንብ ላይ ግንዛቤ መፍጠር ከስልጠናው ተልእኮዎች አንዱ መሆኑ በዘገባው ተመልክቷል። ለተቃዋሚ የፖለቲካ ፓርቲዎች ምቹ ሁኔታን በመፍጠር ላይ ጭምር እንደሚያተኩርም ተጠቅሷል። በ2002 የተካሄደው ምርጫ ነጻና ዲሞክራሲያዊ አልነበረም የሚሉት ተቃዋሚ ፓርቲዎች ያ ሁኔታ እንዳይደገም እየጠየቁ ይገኛሉ። አንዳንዶቹም ከገዢው ፓርቲ ጋር ቀጥተኛ ድርድር እንዲደረግ ጥሪ አቅርበዋል። የ2002ቱን ጨምሮ የተቃዋሚ ፓርቲዎች የምርጫ ግምገማ የተሳሳተ መሆኑን የሚያምነው ኢህአዴግ ይሄኛውም ነፃና ዲሞክራሲያዊ እንደሚሆን ይናገራል። የስልጠናውን ዓላማ ያብራሩት የህዝብ ግንኙነት ኃላፊው አቶ ደስታ ተስፋውም የገዢው ፓርቲ አመራሮች በተጠያቂነት መንፈስ እንዲንቀሳቀሱ የማዘጋጀት ስራ እየተሰራ መሆኑን አስታውቀዋል። ኢህአዴግ ገዢ ፓርቲ በመሆኑ በምርጫው ሁለት ሁለት መሰረታዊ ኃላፊነቶች ያሉበት አንደኛው ኃላፊነት ከምርጫው ጋር በተያያዘ ምርጫው ነፃ ፍታዊ ዲሞክራሲያዊ፣ ሰላማዊ እንዲሆን ለሁሉም ተወዳዳሪዎች ምቹ ሁኔታ በመፍጠር የመስራት ጉዳይ ነው። አንደኛው ጉዳይ ማለት ነው እንደ መንግስትነቱ። ሁለተኛው ፓርቲ ስለሆነ እንደ ሌሎቹ ፓርቲዎች ይወዳደራል። ሲወዳደር የሌሎቹንም ፓርቲዎች የመወዳደር መብት አክብሮ በስነ ምግባር በየደረጃው የሚገኘው አመራር የፖለቲካ ፓርቲዎች በጋራ ያጸደቁት የስነ ምግባር ደንብ አለ። በዚህ የስነ ምግባር ደንብ ሁሉም አመራር ግልጸኝነት ኑሮት በተጠያቂነት መንፈስ እንዲሰራ የማዘጋጀት ጉዳይ ነው እየተሰራ ያለው እናም ይህ ስልጠና ለኢህአዴግ ብቻ ሳይሆን ለተቃዋሚ ፓርቲዎችም ወሳኝ ነው ብለዋል አቶ ደስታ ወደ ታች ወርዶ ለሁሉም የሚሰጥበት ሁኔታ እንደሚፈጠርም ጠቅሰዋል። በመጪው ግንቦት የሚካሄደው የኢትዮጵያ አጠቃላይ ምርጫ ክንውኖች በምርጫ ቦርድ በወጣው የጊዜ ሰሌዳ መሰረት እንደቀጠሉ ናቸው። ሰሞኑንም ፓርቲዎችን ወክለው በምርጫ የሚወዳደሩ እጩዎች ምዝገባ ተጀምረዋል። ይህ ክንውን ደግሞ የትኞቹ ፓርቲዎች በምርጫው ለመወዳደር እንደወሰኑ ለማወቅ የሚያስችል ነው። አንዳንድ ተቃዋሚ ፓርቲዎች በምርጫው መሳተፍን በተመለከተ ገና ቁርጥ ያለ ውሳኔ ላይ እንዳልደረሱ ሲገልጹ ቆይተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ